ትንቢተ ኤርምያስ ምዕራፍ ዐሥራ ስምንት ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል፣ እንዲህም አለው፦ ተነሥተህ ወደ ሸክላ ሠሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላ ሠሪው ቤትም ወረድሁ፤ እነሆም ሥራውን በመንኰራኵር ላይ ይሠራ ነበር። ከጭቃም ይሠራው የነበረ ዕቃ በሸክላ ሠሪው እጅ ተበላሸ፤ ሸክላ ሠሪውም እንደ ወደደ መልሶ ሌላ ዕቃ አድርጎ ሠራው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ይህ ሸክላ ሠሪ እንደሚሠራ በውኑ እኔ በእናንተ ዘንድ መሥራት አይቻለኝምን ነው? ጭቃው በሸክላ ሠሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። ስለ ሕዝብ፣ ስለ መንግሥትም እነቅል፣ አፈርስም፣ አጠፋም ዘንድ በተናገርሁ ጊዜ ይህ ስለ እርሱ የተናገርሁበት ሕዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብሁትም ክፉ ነገር እጸጸታለሁ። ስለ ሕዝቡም ስለ መንግሥታትም እሠራውና እተክለው ዘንድ በተናገርሁ ጊዜ በፊቴ ክፉን ነገር ቢያደርግ ቃሌንም ባይሰማ እኔ ያደርግለት ዘንድ ስለ ተናገርሁት መልካም ነገር እጸጸታለሁ። አሁን እንግዲህ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር እፈጥርባችኋለሁ፣ አሳብንም አስብባችኋለሁ። አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ፣ መንገዳችሁንና ሥራችሁንም አቅኑ ብለህ ተናገራቸው። እነርሱ ግን እንጨክናለን፣ አሳባችንን ተከትለን እንሄዳለን፣ ሁላችንም እንደ ክፉ ልባችን እልከኝነት እናደርጋለን አሉ። ስለዚህ እግዚአብሔር እንዲህ ይላል፦ በአሕዛብ መካከል እንዲህ ያለ ነገር ማን ሰምቶአል ብላችሁ ጠይቁ። የእስራኤል ድንግል በጣም የሚያስደነግጠውን ነገር አድርጋለች። በውኑ የሊባኖስ በረዶ የምድረ በዳውን ድንጋይ ይተዋልን ወይስ ከሩቅ የምትመጣው ይቱ ፈሳሽ ውኃ ትደርቃለችን። ሕዝቤ ግን ረስተውኛል ለከንቱ ነገርም አጥነዋል። ከመንገዱም ተሰናክለዋል ከቀድሞውም ጎዳና ርቀው ወዳልተሠራው ወደ ጠማማው መንገድ ፈቀቅ ብለዋል። ምድራቸውን ለመደነቂያና ለዘላለም መፈዋጫ አድርገዋለሁ። የሚያልፍባት ሁሉ ይደነቃል ራሱንም ይነቀንቃል። በጠላት ፊት እንደ ምሥራቅ ነፋስ እበትናቸዋለሁ፣ በጥፋታቸውም ቀን ጀርባዬን እንጂ ፊቴን አላሳያቸውም። እነርሱም ሕግ ከካህን ምክርም ከጠቢብ ቃልም ከነቢይ አይጠፋምና፣ ኑ በኤርምያስ ላይ አሳብን እናስብ፣ ኑ በምላስ እንምታው ቃሉንም ሁሉ አናድምጥ አሉ። አቤቱ አድምጠኝ፣ የክርክሬንም ቃል ስማ ለነፍሴ ጒድጓድ ቈፍረዋልና በውኑ በመልካም ፈንታ ክፉ ይመለሳልን? ስለ እነርሱ በመልካም እናገር ዘንድ ቊጣህንም ከእነርሱ እመልስ ዘንድ በፊትህ እንደ ቈምሁ አስብ። ስለዚህ ልጆቻቸውን ለራብ ስጥ፣ ለሰይፍም እጅ አሳልፈህ ስጣቸው። ሚስቶቻቸውም የወላድ መካንና መበለቶች ይሁኑ፣ ወንዶቻቸውም በሞት ይጥፉ፣ ጐልማሶቻቸውም በሰልፍ ጊዜ በሰይፍ ይሞቱ። ሊይዙኝ ጒድጓድ ቈፍረዋልና ለእግሮቼም ወጥመድ ሸሽገዋልና ድንገት በላያቸው ጭፍራ ባመጣህ ጊዜ ከቤታቸው ጩኸት ይሰማ። አንተ ግን አቤቱ ይገድሉኝ ዘንድ በላዬ የመከሩትን ምክር ሁሉ ታውቃለህ። በደላቸውን ይቅር አትበል፣ ኀጢአታቸውንም ከፊትህ አትደምስስ። በፊትህም ይውደቁ፣ በቍጣህ ጊዜ እንዲሁ አድርግባቸው።